የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ መስከረም 15 2012 ዓ ም ነው። አብራችሁን ከመሻችሁ ከምትሰሟቸው ጥንቅሮች መካከል የባህር ዳር ነዋሪዎች ከተማዋ በምሽት ላይ በተደጋጋሚ በሚሰማ የተኩሱ ድምፅ ምክንያት ሰላማቸው እንደታወከ ለቪዮ ተናገሩ። በርካታ እንግዶች የሚስተናገዱባት ከተማ እንደመሆኗ መጠን ሌላ ጭንቀት ውስጥና ሌላ ሽብር ውስጥ የሚከት ነው። የከተማዋ ነዋሪ የሆኑት አቶ ዳኛቸው ደርሶ ናቸው። የሚመለከታቸው ወገኖች ምላሽ ጨምረን ቆየት ብሎ ዝርዝሩ ይሰማል። ስሙንና ሙያውን ትምህርት ቤት እኛ ሳምንት መታሰቢያ የለውም። ትምህርት ቤት ውሳ የለውም። ቢኖርም ስሙን ወርሶ ታሪኩንና የሰማናቸው አፈሊቅ ስዩም ሞገስን ነው። ከሰሞኑ ቅዱስ ያሬድን በዘከረው መርሃ ግብር ላይ ተገኝተው ከተናገሩት የተወሰደ ነው። ዝርዝሩ በምሽቱ ይሰማል። የተለያዩ ወጣቶችን መልከታዎች፣ እንዲሁም ደግሞ የህይወት መልኮች የሚያሳዩ ተጨማሪ ዘገባዎችም ይደመጣሉ። የሙዚቃ አፍታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም ማስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። የሱዳን የሽግግር መንግስት ለረዥም ጊዜ በስቃይ ላሳለፈችው ሀገር የኢኮኖሚ እድገትና መረጋጋት ለማምጣት በሚያደርገው ጥረት ሰብአዊ መብቶችን መሰረት ያደረገ አካሄድ እንዲከተል የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በአወጣው ሪፖርት አሳሰበ። ባለፈው አመት ከተቀሰቀሰውና የረዥም ጊዜው መሪ ኦማር አልበሺር ከስልጣን እንዲወገዱ ካደረገው ተቃውሞ ወዲህ በተባበሩት መንግስታት ነጻ ኤክስፐርት የተጠናቀረ የመጀመሪያው ሪፖርት ነው። ነጻው ኤክስፐርት አሪስቲድ ኖኖሲ ባወጡት ሪፖርት የሱዳን የጦር ኃይልና ተቃዋሚዎች ስልጣን በሰላማዊ መንገድ ወደ ሲቪላዊ አስተዳደር እንዲሸጋገር ስምምነት መፈረማቸውን አድንቀዋል። ያ ለሱዳን ህዝብ ሰላምና ጸጥታ ለማምጣት ወሳኝ እርምጃ እንደነበረም አውስተዋል። አስከትለውም ሰብአዊ መብቶችን ማስከበር ሱዳን ውስጥ ያለውን ጥልቅ የኢኮኖሚ ቀውስና መጠነ ሰፊ ድህነት ለመወጣት ቁልፍ ግብዓት መሆኑንም አስረድተዋል። ዩናይትድ ስቴትስ በዩናይትድ ስቴትስ ምክር ቤት አባላት ፊት በዛሬው እለት ቀርበው ቃላቸውን የሰጡት ተጠባባቂ የብሔራዊ ደህንነት ተቋም ዲሬክተር ጆሴፍ መግዋየር በወሰድኩት በእያንዳንዱ እርምጃዬ ህጉን የመከተል ኃላፊነቴን ተወጥቻለሁ ሲሉ ተናገሩ። የደህንነት ባለስልጣኑ በፕሬዝዳንት ዶናልድ ትራምፕ አድራጎቶች በወንጀል ለማስጠየቅ የሚያበቃ ተግባር ይኖር እንደሆነ ለመፈተሽ ምርመራ እንዲከፈት ያበቃ ጥቆማ እንዳይወጣ ለምን እንደከለከሉ ተጠይቀዋል። ማጓየር ለተወካዮች ምክር ቤቱ የደህንነት ኮሚቴ በሰጡት ቃል ስለ ጥቆማው በግልጽ ለመናገር ያልቻልኩት ፕሬዝዳንትና ሌሎችም የአስፈጻሚው አካል አባላት ያላቸውን ህጋዊ ስልጣን ስለማይፈቅድልኝ ነው ብለዋል። በመጨረሻም ዜና እረፍት የቀድሞ የፈረንሳይ ፕሬዝዳንት ዣክ ሺራክ አረፉ። በ86 ዓመታቸው ያረፉት ዣክ ሺራክ ሀገሮች ለጋራ አላማ አብረው እንዲሰሩ ለአውሮፓ ህብረትና ለአፍሪካ የቆሙ አንጋፋ የፖለቲካ ሰው ነበሩ። የፈረንሳይ ፓርላማ አባላት የቀድሞ ፕሬዝዳንት ዣክ ሺራክን ለአንድ ደቂቃ በህሊና ጸሎት አስበዋቸዋል። ፕሬዚዳንት ኢማኑኤል ማክሮን ለሀገሪቱ ህዝብ ንግግር ያደርጋሉም ተብሎ ይጠበቃል። ዣክ ሺራክ ለ18 ዓመታት የዋና ከተማዋ የፓሪስ ከንቲባ፣ ከዚያም ጠቅላይ ሚኒስትር፣ በኋላም ከአስርት ዓመታት በላይ ሀገራቸውን በፕሬዚዳንትነት አገልግለዋል። እንደ አውሮፓውያን አቆጣጠር በ2003 ዓ.ም በዩናይትድ ስቴትስ የተመራውን የኢራቅ ጦርነት በመቃወማቸው ይታወሳሉ። ያኔ የጦርነቱ ተቃዋሚዎች ሆ ብለው ቢደግፏቸውም የዩናይትድ ስቴትስ ምግብ ቤቶች ለዚህ አቋማቸው ለመበቀል ፍሬንች ፍራይስ የሚባለውን የድንሽ ጥብስ ፍሪደም ፍራይስ ብለው መሰየማቸውና ፈረንሳይ ቦርዶ የተጠመቁ የወይን ጠጆች መሬት ላይ ማፍሰሳቸውም ይታወሳል። ለአፍሪካ በመሟገታቸውም ይታወሳሉ። በርካታ የአፍሪካ መሪ ጓደኞችም ነበሯቸው። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛችኋለን። ጋቤና VOA. ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን ወደ ቀዳሚው ዘገባ እንሻገር የአማራ ክልል ባለስልጣናትን በቅ ከቀጠፈው የሰኔ 15ቱ ጥቃት በኋላ ተደጋግሞ በሚሰሙ የተኩስ ልውውጥ ድምፆች ምክንያት ሰላማቸው እየታወከ እንደሆነ የባህር ዳር ከተማ ነዋሪዎች ለአሜሪካ ድምፅ ራዲዮ ተናግረዋል። አስቴር ምስጋናው በጉዳዩ ላይ የከተማዋን ነዋሪዎችና የክልሉን መንግስት ባለስልጣናትን አነጋግራ ቀጣዩን ዘገባ ልካልናለች። የአማራ ክልል ርዕሰ መዲናዋ ባህር ዳር በተፈጥሮ ሀብት የታደለች በዙሪያዋ ደግሞ ጥንታዊ ገዳማት አድባራትን እንዲሁም ደሴቶችን አቅፋ ያዘች ከተማ እንደሆነች ብዙዎቹ የሚያምኑበት ነው። በዚህም ከተማዋ የቱሪስት መናኸሪያ ከመሆኗ ባለፈ መዋለ ንዋያቸውን ለማፍሰስ የሚፈልጉ ባለሀብቶችን ከሩቅ የምትጣራናት ከቅርብ ጊዜ ወዲህ ግን ለዚህ ሁሉ መሰረት የሆነው ሰላሟ ታሟል ይላሉ ነዋሪዎቿ። በተለይ ሰኔ አስራ አምስት ቀን ከደረሰው ጥቃት ከጥቂት ቀናት በኋላ አልፎ አልፎ ምሽት ላይ የሚሰማው የተኩስ ድምፅ ምንነት ግራ እንዳጋባቸው ነው በባህር ዳር ከተማ አንዳንድ ነዋሪዎች ለአሜሪካ ድምፅ አስተያየታቸውን የሰጡት ከእነዚህ አስተያየት ሰጪዎች መካከል አቶ ዳኛቸው ደርሶ አንዱ ናቸው። ከተማችን የቱሪስት መስህብ እንደመሆኗ መጠን በርካታ እንግዶች የሚስተናገዱባት ከተማ እንደመሆኗ መጠን ሌላ ጭንቀት ውስጥና ሌላ ሽብር ውስጥ የሚከት ነው። በከተማችን ውስጥ ደግሞ በርካታ ነጋዴዎች በሆቴል በተለያዩ መስኮች ተሰማርተው በርካታ እንግዶችን በሚቀበሉባት ሀገር ላይ ካልሰሩ ለተለያየ ባለሀብቶች መጥ የማልማት ፍላጎታቸው እየቀነሰ ይሄዳል ብዬ ነው የማምነው። በርካታ የከተማችን ሆቴሎች እኮ አሁን ሰዓት ዝግ ናቸው ማለት ይቻላል። ከሁለት ሰዓት፣ ከሁለት ተኩል፣ ከሶስት ሰዓት በኋላ በርካታ ሰዎች ወጠው የማይዝናኑ ከሆነ ይሄ ነጋዴውስ ከምን ሰርቶ ከምናምጦ ግብርስ ይከፍላል? ሌላው አስተያየታቸውን ያጋሩኝ ደግሞ አቶ ተስፋ ያዱኛ ናቸው። በጸጥታ ስጋት ምክንያት የንግድ ተቋማት በጊዜ እየተዘጉ ነው። ይህንን መንግስት ትኩረት ሊሰጠው ይገባል ባይ ናቸው። በስራ ማጋጣሚ እንግዲህ ለማምሸት እሞክራለሁ። ግን ከበፊት ከነበረው አንጻር አሁን ላይ ያው ሰው በጊዜ የመግባትና የመሸከፍ፣ ድርጅቶች ተቋሞች በጊዜ የመዝጋት ከስጋትም አንጻር ማለት ነው። ስለዚህ እንደ ጥቅል ክልል መንግስት ሰላም እንዲኖር ትልቅ ስራ መስራት አለበት። ሰላም ለማሳጣት ብዙ ተልኮ ይዘው ሊመጡ የሚችሉ አካላትም ሊኖር ስለሚችሉ እነሱን ደግሞ በተጠንቀቅ ያው ክትትል የማድረግ ለመንግስት ብቻ የሚተው አይደለም። ለሚመለከተው አካል ብቻ የሚተው አይደለም። ከህብረተሰቡ ውስጥ ስለማይወጡ ህብረተሰቡ እነዚህን በንቃት ተከታትሎ ህብረተሰቡ ሰላም ወጦ ሰላም እንዲገባ፣ ሰላም እንዲያደር፣ አገር ሰላም እንዲሆን ትልቅ አስተዋጽኦ ማድረግ አለበት ብዬ በአካባቢ ጥበቃ ስራ የተሰማሩት ግለሰብ እንደሚናገሩት ከተማዋ እንዳትረጋጋ የሚፈልጉ ሀይሎች በከተማዋ ማታ ማታ በባጃጅና በመኪና እየተዘዋወሩ ነው የሚተኮሱ ሲሉ ትዝብታቸውን ይናገራሉ። ሙዬ የጥበቃ ስራ ነው። ያው በባጃጅ ይመጣሉ። ጥበቃዎችንም እንጣላ ይላሉ። ከዚያ በተረፍም በባጃጅ እየሄዱ በመኪናም ጋቢናቸውን እየከፈቱ እየተኮሱ የሚሄዱ አሉ። የሚያስጋጥመና ችግር እኛም ለጥበቃ ነገር አስቸግሮነን ያለ ህዝብ መውጦ የሚከላከልልንን ነገር የለም። እኛም በዚህ ላይ አስቸጋሪ ሆኖብናል። ሰርተንም እንዳንበላ እየሆነ ነው። ኮበልስቱ ላይ ሆነው ይተኩሳሉ፣ ይሄዳሉ። ዝም ብሎ ማለፍ ነው ማለፍ፣ በየመንገዱ ማለፍ ነው እንጂ እዚያ ቤት እዚያ ቤት ሲገቧ እናቸው ተኩሳሉ፣ ይሄዳሉ፣ ይሳደባሉ፣ ይሄዳሉ። ይሄው ለማሸበር ነው ሌላ ነገር አይደለም። ቢያገኙ ይዘርፋሉ፣ በቀርም ህዝቡን እያሸበሩ ነው ያለ በከተማዋ ምሽት ላይ አልፎ አልፎ ከሚሰማው የተኩስ ድምጽ ባለፈ በሀዘን ወቅት ስርዓቱን ለማድመቅ የሚተኮሰው ተኩስም በህዝቡ ዘንድ በማህበራዊ ትስስሩ ላይ የሚያሳድር አሉታዊ ተጽዕኖም እንዳለ ይናገራሉ። አሁን አሁን ላይ ደግሞ የምንሰማው ለቅሶ ከሰርግና የተለያዩ እንትኖች አኳያ የሚሰሙ ድምጾች አሉ። ይሄ በፍጹም መቅረት ያለበት እንትን ነው። ሰላም አለ ስንል ለቅሶ ላይ እድሮች ላይ ትልቅ ስራ መሰራት አለበት። በየአካባቢ በየክፍለ ከተማ ታች ድረስ እስከ ቀበሌ ድረስ ብርሰው ግንዛቤ ማግኘት አለበት። የባህር ዳር ከተማ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ኤፍሬም ሞኑ ዓለም እንደሚሉት በሀዘን ወቅት ስርዓቱን ለማድመቅ ተብሎ የሚተኮሰው ተኩስ ቤተ ክርስቲያኗ አትደግፈው። በየትኛውም ልቅሶ ላይ ጥይት መተኮስ በጣም የተከለከለ ነው። መሰረቱ በቅድስት ቤተክርስቲያናችን በህጋችን በኦርቶዶክስ ተዋሕዶ ቤተክርስቲያን ህግ የተከለከለ ነው። በጣም ክልክል ነው። እሱን ግን ምናልባት ያልተገነዘቡ ሰዎችን ደርሶ ከማውገዝ ማስተማር ተገቢ ነው የሚሆነው። ምክንያቱም እነዚህ የሚያዋግዙ ሰዎች የነፍስ አባት አላቸው። አንድ ሰው ተነግሮት የማይሰማ ሆኖ በራሱ ሀሳብ ህዝብን ሊያውክ ድምፅ የሚያሰማ ከሆነ ችግር የሚፈጥር ከሆነ በቀኖና ቤተክርስቲያን በአባቱ በነፍሱ አባቱ አማካይነት ይሰጠዋል። ያ ትምህርት ይሆናል። ቅጣቱ እስከምን ድረስ ቀኖናው የነፍስ አባቱ ኃላፊነት ነው። እንደዚህ የቤተክርስቲያን ቀኖና ቤተክርስቲያን የምንለው የነፍስ አባት የሚወስነው ነው። አልፎ አልፎ ምሽት ላይ የሚሰማውን የቶክስ ድምጽ በተመለከተ ምክንያቱ ምንድን ነው? የከተማው ፖሊስ ክትትልስ ምን ይመስላል? በማለት ወደ ባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ በአካል በመገኘት ባነጋግራቸውም በጉዳዩ ዙሪያ አስተያየት ለመስጠት እንደማይችሉ ገልጸውልኛል። ጉዳዩ ግን አሳሳቢም አነጋጋሪም ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው የዛሬ አንድ ሺህ አምስት መቶ ዓመት ገደማ የተወለደው ቅዱስ ያሬድ አሁን የምንኖርበት ዘመን ድረስ የዘለቀ አሻራ ትቷል። ይህንን አሻራውን ለመዘከር የዜማ ድርሰቶቹን ለተቀረው የዓለም ሕዝብ የሚዳረሱ ዘንድ ለመርዳት ከተቋቋሙት መካከል አንዱ መቀመጫውን በዚህ በዩናይትድ ስቴትስ ያደረገው በርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተ ክርስቲያን ስም የሚገኘው የያሬድ ኮሚቴ ነው። ከሰሞኑ ለሀያ አንደኛው ዓመት መሀሌታዊ ያሬድን የዘከረበትን መርሃ ግብሩን ፈጽሟል። ሀብታሙ ስዩም በስፍራው ተገኝቶ ያጠናቀረውን በመቀጠል ያሰማናል። የእነዚህ ሕፃናት መዝሙር አንድ ታላቅ ኢትዮጵያዊን የሚዘክር ነው። ያ ኢትዮጵያዊ ከአንድ እስረ ዓመት በፊት በአክሱም ከተማ የተወለደ የዜማ ሊቅ ማሐሌታ ያሬድ ነው። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሐዘንና በደስታ የምትጠቀምባቸውን መለያ የዜማ ድርሰቶች ከዘመናት በፊት ቀምሯል። አንደኛ ድጓት ተብሎ የሚጠራው ሰፊ ድርሰቱ ሲሆን ሁለተኛው ዝማሬ የተባለው ከቅዱስ ቁርባን ቀርጦ የሚዘመረው፣ ሦስተኛ መዋሥዕት የተባለው የሰው አሰው ነፍስን ትርጉም የነፍስ ከዚህ ዓለም ወደዚያኛው ዓለም መሸጋገሯን የሚገልጽ መዝሙር ከጸሎተ ፍትሐት ጋር አብሮ የሚዘመር። እነዚህ ሁሉ በቅዱስ ያሬድ የዜማ ድርሰት መነሻቸው ወይም አርስቶቻቸው የሚጀምረው በዚሁ በቅዱስ ዮሐንስ መጥመቅ ነው። የሰማችኋቸው ሊቀ መዘምራን በአዲሱ ሹመታቸው አፈሊቅ ሞገስ ስዩም ናቸው። የቅዱስ ያሬድን አበርክቶ ለመዘከር ስራዎቹ በተገቢው ሁኔታ ከአንድ ትውልድ ወደ አንደኛው እንዲሸጋገር ለማድረግ በዋሽንግተን ከተማ ኮሚቴ ከተቋቋመ ሀያ አንድ አመቱን ዘንድሮ ደፈነ። ኮሚቴው የያሬድ ኮሚቴ የሚል መጠሪያ ሲኖረው በርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተ ክርስቲያን ሥር የተቋቋመ ካህናትና ምዕመናንን ያስተባበረም ነው። መስከረም 6 ቀን 2012 ዓመታዊ በዓሉን አክብሯል። የቅዱስ ያሬል በዓል እንዴት መስከረም ላይ ሆነ የሚለው ጥያቄ መልሱ ባጭሩ እንደዚህ ነው። የቅዱስ ያሬልን በዓል ወደ መስከረም አሸጋግረን ከቅዱስ ዮሐንስ በዓል ጋር አብሮ እንዲከበር ያደረግነው ቅዱስ ያሬድ ስለ ቅዱስ ዮሐንስ መጥምቅ በድርሰቱ እያመሰጠረ ሰፊ ትምህርት ሰጪ ለቤተ ክርስቲያንና ለትውምድ የሚጠቅም በተለይም ነገረ መለኮትን አምልቶ አስፍቶ እየተረጎመ ሃለወት እግዚአብሔርን አውቀን መንግስቱን እንድንወርስ ስላደረገ ይህንን ከዮሐንስ ጋር ያለው ቁርኝት በግልጽ ለማስመስከር ያሬድንና ዮሐንስን አብረው እንዲታሰቡ አድርገናል። በዚህ በዓል ላይ ከቀረቡት የቅዱስ ያሬድን ታሪክ ከሚዘክሩ ሀፍታዎች በሊቁ የተደረሱ ዝማሬዎች ከቀረቡባቸው መርሃ ግብሮች ባሻገር በያዝነው ዘመን የቀደመውን ጥበብ በሚገባው መጠን ለመጠበቅ እንዲሁም ለማሸጋገር የተደረገው ጥረት ደካማነት ተነስቶ ወቀሳ ተሰምቷል። ቅዱስ ያሬድን የኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ ደራሲ አድርጎ ማየቱ ብቻ በቂ አይደለም። በዓለም ደረጃም አቻ የማይገኝለት የሶስት አይነት ዜማ ደራሲ መሆኑንም አብሮ ማየት ያስፈልጋል። እነዚህ ሦስቱ የዜማ አይነቶች በጆሮ ሲደመጡ ፈጽሞ የማይመሳሰሉ የዜማ ቅኝት ያላቸው በምርምር የማይደረስባቸው የድምፅን ጣኝ የተላበሱ ናቸው። ይህ ታላቅ ኢትዮጵያዊ ሊቅ ያሬድ ዜማው የዘመናት ቀዳሚነቱን ያስመሰከረ እጅግ አስደናቂና ዓለም አቀፋዊ ብቸኛ ስልተ ዜማ እንደሆነ በሙዚቃ ተመራማሪዎች፣ ምሁራን ይናገራሉ። የነሞዛርት ታሪካቸውና ስራቸው በጥብቀትና በስፋት ሲሰጥ የዜማ ጀማሪ የምልክት ቀማሪ የሆነው ታላቁ ቅዱስ ያሬድ ግን በገዛ ሀገሩ ከፍተኛ ተቋም ሊገነባለት ሲገባ ከአብነት ትምህርት ቤቶች በስተቀር የዘመኑን ቴክኖሎጂ አቅም ተጠቅሞ ገንዘብንና ቁሳቁስን በመሳሰለ ስሙንና ሙያውን የሚያጠናክር ትውልድን የሚያሳምን መታሰቢያ የሚሆን ትምህርት ቤት እንኳ የለው። ቢኖርም ስሙን ወርሶ ታሪኩንና ሙያውን ውሱን ያደረገ መሆኑን ብዙዎቻችን እናውቃለን። ኮሚቴው የቅዱስ ያሬድን ሥራዎች በተለያዩ የዩናይትድ ስቴትስ ግዛቶች ለማስተዋወቅ ያደረገው ጥረትም በዚህ አውደ ምሕረት ላይ ተወስተዋል። በሺዎች ለሚቆጠሩ የሪጅመንድ ከተማ ነዋሪዎች የቀረበው ትርኢት ላብነት ተጠቅሰዋል። ከዚህ በላይ ግን በአሜሪካ ምድር ለሚወለዱ ልጆች ባህልና ማንነትን የማስተላለፍ ግዴታ በምዕመናኑ ላይ እንደተጣለ ተወስቷል። ዶክተር አክሊሉ ሀብቴ የኮሚቴው አባል ናቸው። ለብዙ መቶ ዓመት ያለን የባህል አስተዋጽኦ ኢትዮጵያውያን የሆንን ለወጣቶቻችን ልናስተላልፍ የሚደረግ ጥረት ነው። አሁን እዚህ ብዙ ህፃናት ደስ የሚለው ብዙ ህፃናት እየቀሰሙት ነው እና እየተረዳዳን የተረዳዳን አባትና እናት ኢትዮጵያውያን የሆንን ለሀገር የምንቆረቋል አንድ ነገር መስራት አለብን። ሌላውን ለባናዎች ትን ባህል ክፍል፣ በትምህርት ክፍል፣ በሃይማኖት ክፍል የተተወለንን ትውፊት ከነመሰረቱ ከነ ታሪኩ ለማቆየት እንደሚችለው ይህ መርሃ ግብር በየዓመቱ እንደሚቀጥል ማስገንዘቢያ በተሰጠበት በዚህ መድረክ ቅዱስ ያሬድ የተወለደበት ግንቦት 17 ቀን አከባበር እንደማይዛነፍ ተነግሯል። ለአሜሪካ ድምፅ ራዲዮው ሀብታሙ ዚዩም ዋሽንግተን ዲሲ። ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ኤደን፣ በተለምዶ ይሄ የወንድ ስራ ነው ይሄ ደግሞ የሴት ስራ ነው ሲባል የሰማሽ ይመስለኛል። እንግዲህ ይሄ ንግግር ብዙዎቹ የፆታ አጥር በማይፈልጉ ስራዎች ሳይቀር ለመሳተፍ ያላቸውን ፍላጎት ሲቀንስባቸው ይታያል። አዎ እንግዲህ የዛሬው የወሎ ወኪላችን መስፍን አድራጌ የሚያስደምጠን ዘገባ ይሄንን አጥር ጥሶ ራሱን በ በራሱ በስራ ለማስተዳደር እየጣረ ካለ ወጣት ጋር ያስተዋውቀናል። ወደ መስፍን ዘገባ። ሀብታሙ ጌታቸው ይባላል። ተወልዶ ያደገው ደሴ ከተማ ውስጥ ነው። በተለምዶ ሙጋድ ሸርፍ ተራ እየተባለ የሚጠራው የመኖሪያና የስራ አካባቢው ከመሃል ሀገር ለመጣ እንግዳ መርካቶ ቢመስለው አይገርምም። ትንሹ መርካቶ። እዚህ ስራና ሰሪ ተፈላልገው አይተጣጡም። ሀብታሙም የአካባቢው ውጤት ነውና ሕይወቱን ለማቅናት፣ ቤተሰቡን ለማገዝ በትጋት ይሰራል። ልዩነቱ እምብዛም በወንዶች ያልተለመደውን መስክ መምረጡ እንጂ የጎዳና ዳር የጀበና ቡና ንግድ። ትምህርትን ከጨረስኩ በኋላ የስራ ዘጠኝ ዘጠና ሶስት አካባቢ ነው የተለያዩ ስራዎች ሞክሬ ነበረ። ወደ ትዳሩ አለም ከተደረገባ በኋላ ግን የስኳቸው ስራዎች አዋጭነት የላቸውም። ይሄ ስራውን የጀበና ቡና ስራ ባለቤት ናት የጀመረችው እሷ ወልዳ ተኛችበት በጊዜ ወደ ስራው ትኩረት ሰጥች እንድሰራ ያደረገኝ ስ እሷ ማገዛለብ ስትነሳ ምንድነው ልጆች ስ ይ የሚሄደው አንድ የነበርኩት ሁለት ወን ከሁለት ወደ ሶስት እየሄድክ ስትሄድ የኑሮም ጫና እንዳይኖር ወደ ስራው ነው በቀጥታ የገባው። ቡና ፍልቶ ከመሸጥ በላይ ብዙ ስራ አለው። እንደ ሀብታሙ ጥሬ ቡናውን ከመምረት ጀምሮ እስከ መቆላት ባለው ሂደት ውስጥ ልዩ ጥንቃቄ ያስፈልጋል። የሚቆላው ራሴ ነኝ፣ መወቅጠውም ራሴ ነኝ። በባህላዊ በሙቀጫ ነበረ ለቅሜ ምንም ብይ ራሴ ነኝ ሁሉንም ነገር ማ ያደርገው እና ባለቤቴም ከልጅ ከማሳደግ ጎን ለጎን አሉኝ የሚላቸው ጓደኞችም ደግሞ እገዛ ያደርጉልኛል። የትዳር አጋሩን ተክቶ ላለፉት አራት አመታት ንግዱን ያስቀጠለው ሀብታሙ ዛሬ እሳት የላሰ ቡና አጠጭ ሆኗል። ለዚህ ደግሞ ደንበኞች የምስጋና ይድረሳቸው ይላል። ከራሱ አልፎ ቤተሰቡን ለማስተዳደር በቅቷልና ትልቁን ብርታትና ስንቅ ሆኒ ዛሬ ከጎኑ ያሉት ጓደኞችና ቤተሰቦቻዎች ናቸው። ጠንክር አብሽር ስርዓት ስለለለው ነገ ትልቅ ደረጃ ደርሰ እናያለን የሚለው የእነሱ ገንቢ አስተያየት ዛሬ እዚህ ቆምኩበት ደረጃ ላይ እንደሆን አድርጎኛለን። ብዙ ከስትመሮች አሉ እነሱ ናቸው አፕሪት እያደረጉኝ ስራውንም ደግሞ ውስጥ በደብ እንዲሰራበት እያደረገኝ ደንበኞች የሚሰጡኝ አስተያየት ሞራል የገነባው ሲሄድ ውጤታማ የሆንኩበት ሲሄድ ነው በዚህ ስራ ላይ ይበልጥ ተሰማርችበት ያለሁት ማለት ነው። ፍርሃት ሳልነበረህም ወደዚህ ስራ ስትሰማራ የመጀመሪያ ጊዜ ያው ፍርሃቱ ነበረ። ከዛ በኋላ ሁለተኛ ሶስተኛ እያለን ስንሄድ ግን ሰርቶ መብላት ምን ያህል ትልቅ ዋጋ እንዳለው ነው ያየንበት። ስራ የወንዶች የሴቶች ተብሎ የተለየ ስራ እንደሌለ ውጤታማ የሆንኩበት ከጊዜ ጊዜ ግንዛቤ ውስጥ ሲፈጠርልኝ ጥሩ ስራ እንደሆነ ስገነዘብ ፍርሃቶቹም አብረ በዛ ሰዓት ቀርተዋል። ሶስት ልጆች አሉኝ። ትዳር አለኝ ወደ ስምንት ቤተሰቦች እያስተዳደርኩ ነው። ሁሉ ይሄን እየሰራሁት በቀን እስከ ምን ያህል ታገኛለህ? በቀን እንደ እንደ ገበያውን አምስት መቶ የሚገኝበት ሰዓት አለ ከዛም በላይ ይላል ሰዎች የሚውሉት ወቅቶች አሉኝ። አሁን የገበያን መልክት ካደረገ ሰኞ፣ ሮብ፣ አርብ ከዚህ የተሻለን የሚሰራው አለ። በዛ ማክሲማም በቃ እስከ አምስት መቶ ብር ድረስ እንሰራለሁ። ደንበኞቹ በአካባቢ የተወሰኑ፣ በጾታ የተገደቡ፣ በእድሜ የተመደቡ አይደሉም። ለገበያ ከወጣው አርሶ አደር ራሱን ለማፍታታት ጎራ እስከሚለው ወጣት፣ እግር ከጣላት ኮረዳ እድሜ ውስጥ ከገፋ አዛውንት ደንበኞቹ ናቸው። ብዙዎቹ የሚጋሩት ግን አንድ እውነት አለ። ሀብታሙን ታታሪነትና መንፈሰ ጠንካራነት ቋሚ ደንበኛውና የቅርብ ጓደኛው አቶ በር ሁን እንዳለው ሀብቴ በጣም ይለፋል፣ ይሰራል። ለሊት ተነስቶ ነው እዚህ ሻዩን ቡናውን አቅርቦ የሚሰራው። በምታያት በዚች ጠባብ ቦታ ላይ ብዙ ስራ ይሰራል፣ ብዙ ቤተሰብ ያስተዳድራል። ከዚያ አንጻር ስራ መናቅ የለበትም። እንዴት ነው የወንድ ስራ የሴት ስራ ብለን ካል አሁንም እያደግና ለውጥ እያመጣን የማንሄድበት ሁኔታ ላይ እየደረስና ያለ ነው እና ከሀብቴ ብዙ ተሞክሮ መውሰድ ይቻላል። በዲግሪም በምንም ተመረቀውን ስራ የሚጠብቁ አል ማስታወቂያ እያሉ አንድ መስሪያ ቤት አንድ ማስታወቂያ ቢያወጣ አምስት ሺህ ስድስት ሺህ ህዝብ ነው የሚመዘገበው። ቢያንስ ሶስት ሰው ነው የሚፈለገው። ያ ከመሆኑ በፊት ግን የስራን ትልቅነት ተገንዝቦ ከተሰራ ለውጥ ይኖራል። ዛሬ እየሰራሁበት የነበረው ስራ አንዳንዶች እንደውም ይሄ ወንድ ቡና የሚሸጠው ይሉ የነበሩ ሰዎች ዛሬ ትልቅ ነገር አድርገው መንገደኛ ሁሉ አያልፈኝም እስኪ ቡና ህንቅመ ሰው ወንድ ልጅ ቁጭ ብሎ ስሰራ እያየን እያሉ መንገደኞች ሁሉ እየመጡ እዚሁ ደንበኛ ሁኖ የቀሩበት ነገር አለ። ስራ አለመናቅ ትልቅ ደረጃ ያደርሳል የሚል እምነት አለ። ስምጅታቸው ውቅ ይባላል። የምንኖረው ደሴ ከተማ ነው። አሁን ብዙ የዩኒቨርስቲ ተማሪዎች እዛ አካባቢ ላይ ይመጣሉ። ሲሄዱ ምናምን እሱም መሆኑ ሲያው ቁጭ ይላሉ፣ ይጠጣሉ ቡና ራሳቸው፣ ብዙ ቁጭ ይወያያሉ። እሱ ነው እንደሚሸጠው እሱ ነው እንደ እንትኑ እሱ ነው እንደሚያፈላው፣ አዎ ምናምን ስትላሽ ይገረማሉ። ግን ያ ምንድነው ለነሱም ትምህርት ነው። ደንበኞች የሚጠጡበትን ስኒ በማጠብ ባለቤታቸውን ሲያግዙ ያገኟቸው ወይዘሮ አበበች መኮንን ለአስራ አራት ዓመት የዘለቀ ትዳራቸው መተሳሰብ የጎለበተበት እንደሆነ ይናገራሉ። በተለይ የባለቤታቸውን ትጋት እንዲህ ይገልጹታል። በጣም ጠንካራ ባለቤት ነው ያለኝ። ዝቅ ብሎ መስራት፣ ለሌሎችም አሪያ መሆን የሚችል ነው። ለልጆቼ ጭምር አሪያ መሆን የሚችል አባት ስላላቸው እኔም በዚህ አጋጣሚ ደስተኛ ነኝ። የሚያግዘን አካ ይችላል ቢኖር ከዚህ የበለጠ መስራት እንደምንችል ማሳየት እንፈልጋለን። ከሌሊቱ አስር ሰዓት የሚጀምረው የሀብታሙ የስራ ሰዓት እስከ ምሽቱ አስራ ሁለት ሰዓት ይዘልቃል። አምባሻ ዳቦና ፓስቲ ለቁርስ በማቅረብ የቡና ገበያውን ይደጉማል። የቱንም ያህል ቢደከም ያለ ድጋፍ ትግል በአንድ እጅ እንደማጨብጨብ ነው ሲል መንግስት ድጋፍ እንዲያደርግለት ይጠይቃል። ሶስት ህጻናት ልጆችን እ ስምንት ቤተሰብ ነው ማስተዳድረው። በቤት ኪራይ ነው ስራ ብሰራ ውጤታማ እንዳልሆነ ብዙ ጊዜ ከጀመርኩበት ሰዓት ስራው ጥሩ ነው ወደ ውጤት ገፍቼ እንዳልሄድ ያደረገን ሰርታ አንዳንድ ጊዜ ሁኔታ አንጻር የቤት ኪራይ ነው። ይሄንንም ተከራይች ነው የምኖረው። አሁን እዚህ ያለሁበት ቦታ ቦታ ማለት ነው። ስለዚህ መንግስት የተሻለ ነገር ቢያደርግ፣ ድጋፍ ቢያደርግልን ከዚህ የበለጠ ባጭር ጊዜ ለውጥ እንደማመጣ እኔ ሙሉ እምነት አለኝ ነው ከዚህ የተሻለ ወደ ግብርናው ሁሉ ለማድረግ ፕሮፖዛሉ ላይ አስገብቻለሁ፣ የከብት እርባታ ቦታ ቢሰጠኝ የሚል ዛሬ ነገ ከሚል እንዲህ አይነቱን ጥረት ለማበረታታት ከተማ አስተዳደሩና የንግድ ማህበራት ቢያደርጉ የሚሉት ሀሳብም አላቸው። አቶ በሪሆን የቡና ውድድሮች አሁን የሱ መሰል ወንድም ይሁን ሴቶች ሊኖሩ ይችላሉ። እነዛ ሰዎች ጋር የከተማ አስተዳደሩ መሆነ የሚመለከተው አካል ጋብዞ የቡና ውድድር ቢያደርግ አንደኛ የህብረተሰቡን ጤና ከመጠበቅ አንጻር ጥሩ ቡና ከመጠጣት አንጻር እኔ ሞዴል ይሆናል ብዬ ነው። የቅርሴ ከተማ አስተዳደር ምክትል ከንቲባና የቴክኒክና ሙያ ኢንተርፕራይዝ መምሪያ ኃላፊ አቶ መላኩ ሚካኤልን አናግሬያቸው ነበር። በአጋጣሚ አካባቢው ላይ እንቀሳቀሳለሁ አላየሁትም። እንግዲህ ከዚህ በኋላ ግን ልጁን በራሱ ማግኘት አስፈላጊ ነው የሚሆነው እንግዲህ ይሄ ልጁ ለየት የሚያደርገው ባህሪ ወንዶች በዚህ ዘርፍ አለ መግባታቸው እሱ በዚህ ዘርፍ መግባቱ፣ በተለይም ለስራው ያለው ፍላጎት፣ ተረሳሽነት ስራውንም በመስራት ስኬታማ መሆን ይችላለሁ ብሎ በእምነት የያዘው ስለሆነ ጥሩ የስራ አማራጭ ይሆናል ብዬ አስባለሁ። ሁሉም ችግር አንድ ጊዜ ላንፈታ እንችላለን። ለምሳሌ ቦታ ባልወደው በዚህ ከተማ ተጨባጭ ሁኔታ ላናገኝ እንችላለን። ነገር ግን በሂደት አጥንቶ ችግሩን ማቃለል የሚቻልባቸው እድሎች ይኖራሉ። ከዚያ አኳያ ፍላጎት ካሉ ይሄ ቢጠይቅ የማስተናገድ እድል ይኖረናል። በተለይም በልዩ ሁኔታ ከወጣት ፈንድ አኳያ ትኩረት አድርገን የምንሰራባቸው ነው። እንደ ሀገርም እንደ ክልልም እንደ ከተማም ባለፉት አመት እየሰራንበት አሁን የሚቀጥለው ማለት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ፍቅር በሚስቀው በረዶ ጥርስሽ ላይ አንጀት በሚበላው ሞቃት ፈገግታሽ ላይ አይጠቁርም ዳመና አይጨልምም ሰማይ አትጨክንም ጀንበር አትጠልቅም ፀሐይ አይጠቁርም ዳመና አይጨልምም ሰማይ አትጨክንም ጀንበር አትጠልቅም ፀሐይ ቤቱታ ከሰማይ ሲታረቅ ሲታረቅ ከሰማይ ሲታረቅ ይቆማል ዳመና ይታገሳል መብረቅ ይታገሳል ይታገሳል መብረቅ ንፋስ ይዳከማል ዝሚላል ማዕበሉ ዝሚላል ዝሚላል ማዕበሉ እጅ ሰጣል ባህር ይረጋል ወለሉ። ይረጋል ይረጋል ወለል ያስተሳሰብሽማ የቁም ነገርሽ ስራ ፍቅር አደራ የሳውነት መለኪያ የፍቅር ሚዛን ነሽ ልለከብሽ አቤት አቤት የተሰጠሽ ባለጸጋ የውበት መሬት አቤት አቤት የተሰጠሽ ባለጸጋ የውበት መቤት አቤት አቤት የተሰጠሽ ባለጸጋ የውበት መቤት አቤት አቤት የተሰጠሽ ባለጸጋ የውበት መቤት

ከዛ መካከል ግን አንቺ የሞከርሽው ግድ የለም እራሴን እሞክራለሁ መስራት አለብኝ ብለሽ የሰራሻቸውን ስራዎች ታስታውሻለች። ሁ እንግዲህ እኔ የወንድ ስራ ነው የሴት ስራ ነው ተብለን አናውቅም። ግን ባደግኩበት አስተዳደግ ማለት ነው። ግን በተለምዶ የወንድ ስራ የሚባል ምጣድ መስራት፣ ቤት ውስጥ ምጣድ ሲበላሽ፣ ኤሌትሪክ ምጣድ፣ ጉልበትና ቴክኒክ የሚጠይቁ ጉዳዮች ማለት ነው ብሎ ነው የፈትቶ ቀገመዶቹን ይሄ ከለር ይሄ ከለር ስንሰራ ነበር። በጣም ባለሙያ ነበር። እሺ፣ እኔ ሞከሬ ነበረ ቡና ለማፍላት፣ ወጥ ለመስራት ሞክሬ ነበረ፣ ግን ውድቅ ተደረገብኝ። ማለት የሙከራዬ ውጤት ሲቀመስ እድሜ ዘላለምን በአሰራ ይመረጣል አይነት ነው እና ተሰጦም ልምድም የሚጠይቅ ነገር ነው። ዞሮ ዞሮ ግን አንድ ሰው በፍላጎቱ በተሰጥኦው እንዲንቀሳቀስ ማበረታታት መልካም ነገር ነው እና ይሄ የወንድ ነው፣ ይሄ ሴት ነው ብሎ አጥር የመመስረቱ ጉዳይ ብዙ ጉዳት የሚያስከትል ይመስለኛል። እሞክራለን። እስቲ በቅርቡ እኔ እና አንቺ ለመወዳደር እሞክራለን። አድማጮች ይዳኙናል። አብረውን እስካሁን ድረስ ስለነበሩ በጣም እናመሰግናለን። ሀብታሙ ስዩም ና ኤደን ገረሙ አብረናቸው ነበር። አስተያየት መስጠት የሚፈልጉ የት ሊያገኙን ይችላሉ? አት ቪ አምሃሪክ እንዲሁም በሃሽታግ ጋቢና ቪኦኤን በመጠቀም በትዊተር ሊያደርሱን ይችላሉ። ዝግጅታችንን ሲያቀናብርልን ያመሻው ሞክቢል ሊያበረ ነው። እያዳመጣችሁ የነበራችሁት ደግሞ ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። መልካም ምሽት ይሁንላችሁ። ሰማ

ආආාව අවතාවටියූ කොන් රඩියෝසගල මෙරිකාතිී